የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ጤና ይስጥልኝ። እንደምን አመሻችሁ። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ ጥር 4 2013 የጋቢና ቤ መሰናዶ ጀመረ። የአዲስ አበባ ከተማ መስተዳደር 28 ሺህ ለሚሆኑ ስራ አጥ ወጣቶችና ሴቶች የስራ እድል መፍጠሩን አስታውቋል። ዲግሪ ተማሪ ነበርኩኝ። ከዚህ ፊት ስራ አልነበረኝም። ትምህርት የጨረስኩት በቅርቡ ነው እና ከዚ በፊት የሰራሁት ምንም አይነት ስራ የለኝም። የዳረ ቆሻሻ አወጋገድ ነኝ። አዎ፣ ዳረ ቆሻሻ እንዴት ማስወገድ እንዳለብን፣ በምን አይነት ማስወገድ እንዳለብን፣ የሚቃጠልና የማይቃጠል አይነት ቆሻሻ እንዳለ ከዛም በተጨማሪ ደግሞ ራሳችን እንዴት መጠበቅ እንዳለብንም ስልጠና ወስደን በዚህ ዙሪያ ዘገባ ይኖረናል። የ30 ዓመቱ የጅማ ዩኒቨርሲቲ ሪፈራል ሆስፒታል ባዮሜዲካል ኢንጂነር ሀብታሙ አባ ፎጊ የ2020 የአፍሪካ ወጣቶች ሽልማት ወይም አፍሪካን ኒውዝ አዋርድስ ተሸላሚ መሆኑን ተነግሯል። የምሽቱ እንግዳችን ነው። ፕሮግራሽ አሁን ስድስት ሀሳቦች በትልቅነት መረቱ አራት የወጣት ሀሳቦች በምል ና ቤታ አውትስታንዲንግ እና በአፍሪካ ላይ ያልተሞከሩ ቢዝነስ ሀሳቦች ናቸው በሚል ካቴጎሪ ነበር የተመረጡት። ዘገባ ይኖረናል። በተመሳሳይ ሀያ የሚሆኑ መተግበሪያዎችን የሰራ የአስራ ሰባት አመት የፈጠራ ወጣትም እናስተዋውቃቸዋለን። ሌሎች ዘገባዎችንም አካተናል። መርሃ ግቡን በመምራት የደንገረመው በቅንብሩ ኤልያስ አስማረ፣ በዜናዎቹ ደግሞ ስመኝሽ የቆየ ከእናንተ ጋር ለማምሸት ዝግጅታችንን ጨርሰናል። አብራችሁን ታመሹ ዘንድ እየጋበዝን ወደ ዜናዎቹ እናልፋለን። አመሰግናለሁ ኤደን። በቤንሻንጉል ጉምዝ ክልል ድባጤ ወረዳ ዱለቲ በምትባል ቀበሌ ውስጥ ታጣቂዎች ዛሬ ማለዳ ላይ በፈጸሙት ጥቃት ቢያንስ ስልሳ ሲቪሎች መገደላቸውን የዓይን እማኞችና ከጥቃቱ ያመለጡ ለአሜሪካ ድምጽ ገልጸዋል። ተገድሏል የተባለውን ሰው ቁጥር ባያረጋግጡም ጥቃቱ መፈጸሙን በስፍራው የሚገኙ አንድ ወታደራዊ ቃል አቀባይ አረጋግጠዋል። አካባቢው በፌዴራል መንግስት ግብረ ኃይል ቁጥጥር ስር ከዋለ ወዲህ እንዲህ አይነት ጥቃት ሲፈጸም የዛሬ ማለዳው የመጀመሪያ ነው። ዘገባውን ከባህር ዳር ያደረሰችን አስቴር ምስጋናው ናት። ማይካድራ ላይ በተካሄደው ጭፍጨፋ የተጠረጠሩ ሁለት ግለሰቦችና ተባባሪ ናቸው የተባሉ ሌሎች ሶስት ሰዎች ዛሬ በፌዴራል ከፍተኛ ደረጃ ፍርድ ቤት አራዳ ምድብ ችሎት መቅረባቸውን የኢትዮጵያ ዜና አገልግሎት ዘግቧል። ምርመራውን የያዘው ፖሊስ በተጠርጣሪዎቹ ላይ የሰውና የሰነድ ማስረጃዎችን ሲያሰባስብ መቆየቱን ለፍርድ ቤቱ ማሳወቁንና ሁለቱ ተጠርጣሪዎች ጭፍጨፋውን እንዲፈጸም ካደረጉ በኋላ ወደ አዲስ አበባ ሸሽተው በተባባሪነት የተያዙት ሶስት ሰዎች ቤት ውስጥ መሸሸጋቸው ማስረጃቸውን ማስረዳቱን ዘገባው ጠቁሟል። ፖሊስ ከተጠርጣሪዎቹ መኖሪያ ቤቶች ማስረጃዎችን ማሰባሰቡንና ለቴክኒክ ምርመራ ወደሚከተለው አካል መላኩን ገልጾ የ14 ቀን ተጨማሪ የምርመራ ጊዜ እንዲፈቀድለት መጠየቁን የዜና አገልግሎቱ ዘግቧል። ተጠርጣሪዎቹ የዋስትና መብት እንዲከበርላቸውና ጉዳያቸውን በውጭ ሆነው እንዲከታተሉ ቢጠይቁም ፍርድ ቤቱ ጥያቄያቸውን ውድቅ አድርጎ ፖሊስ ከጠየቀው የአስራ አራት ቀን ምርመራ ጊዜ አስራ አንዱን ፈቅዶ ተለዋጭ ቀጠሮ መስጠቱን የዜና አገልግሎቱ አክሎ ዘግቧል። የሱዳን ወታደሮች ዛሬም ወደ ኢትዮጵያ ድንበር ተጠናክረው እየገፉ መሆናቸውን የኢትዮጵያ ውጭ ጉዳይ ሚኒስትር አስታውቋል። የሱዳን እንቅስቃሴ ዓለም አቀፍ ሕግን የጣሰ ነው ሲል የከሰሰው የውጭ ጉዳይ ሚኒስትር በሁለቱ አገሮች መካከል ያለው የድንበር ጥያቄና ውዝግብ መፍትሄ እስኪያገኝ ቀደም ሲል በደረሱበት መግባባት መሰረት በየነበሩበት እንዲቆዩ አሳስቧል። ይህ በእንዲህ እንዳለ በሕዳሴ ግድብ ዙሪያ ለመነጋገር ከትላንት በስቲያ እሁድ በኢንተርኔት የተገናኙት የኢትዮጵያ የሱዳንና የግብጽ የውጭ ጉዳይ ሚኒስትሮች ያለምንም ስምምነት ተለያይተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለጋዜጠኞች በሰጡት መግለጫ ሱዳን አዲስ ሀሳብ ማንጸባረቋን ጠቁሟል። የሶማሌ ክልል ብልጽግና ፓርቲ በትላንትናው እለት ባካሄደው ስብሰባ የክልሉ ምክር ቤት መቀመጫ በ25 እንዲጨምር መወሰኑን የክልሉ ኮሚዩኒኬሽን ቢሮ አስታውቋል። የክልሉ ኮሚዩኒኬሽን ምክትል ቢሮ ኃላፊ ወይዘሮ ሂቦ አህመድ ለአሜሪካ ድምጽ በሰጡት ቃል ውሳኔው ከ2007 ምርጫ በኋላ የተፈጠሩ አዳዲስ ወረዳዎችን የሚያካትት ነው ብለዋል። ክልሉ ከዚህ በፊት በነበሩት 67 ወረዳዎች ላይ መሰረት ያደረገ 275 ተወካዮች የነበሩት ሲሆን ከዚያ በኋላ አዳዲስ ወረዳዎች በመፈጠራቸው እያንዳንዳቸው አንዳንድ ተወካይ እንደሚያስፈልጋቸው ተገልጿል። በዚህም ከ2013 ምርጫ በኋላ የሶማሌ ክልል ምክር ቤት 300 ተወካዮች ይኖሩታል ተብሎ ይጠበቃል። ዘገባውን ከድሬዲዮ ያደረሰን አዲስ ቸኮል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የአሜሪካ ድምጽ ራዲዮን ትላንት ጎብኝተዋል። ሚኒስትሩ በጉብኝታቸው ወቅት የዩናይትድ ስቴትስን የስርጭት አገልግሎት ጠቃሚነት እንዲሁም የአሜሪካን ልዩነት ለዓለም የሚያሳዩ ታሪኮችን የማቅረብን አስፈላጊነት አስመልክቶ መልእክት ያስተላለፉ ሲሆን ለቀረበላቸው ጥያቄዎችም መልስ ሰጥተዋል። አሜሪካ ጥሩና ታላቅም ነች። መሰረታችንን የሚያይ ሁሉ ይህንን ይገነዘባል። ይበልጥ ጥራት ላለው ህብረትም ዘወትር እንጥራለን ብለዋል ፓምፔዮ። የስራ ዘመናቸው ከፕሬዚዳንት ትራምፕ አስተዳደር መሰናበት ጋር በቅርቡ የሚያበቃው ፓምፔዮ መንገዱን ተሻግሮ በሚገኘው የተወካዮች ምክር ቤት ላይ ሰሞኑን ስለተፈጸመው ሁከት አልተናገሩም። የአሜሪካ ድምጽ ለመላው ዓለም በአርባ ስድስት ቋንቋዎች በራዲዮ በቴሌቪዥንና በኢንተርኔት የሚሰራጭ የዩናይትድ ስቴትስ መንግስታዊ የዜና ተቋም ነው። የኮሮና ቫይረስን አመጣጥና መነሻ የሚያጠና የዓለም የጤና ድርጅት ባለሙያዎች ቡድን በዚህ ሳምንት ውሃን ከተማ እንደሚገባ ቻይና ዛሬ አስታወቀች። ከሲንጋፖር የሚነሳው አስር ባለሙያዎች ያሉት ቡድን ከነገ በስቲያ በቀጥታ ወደ ውሃን ከተማ እንደሚበር የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣኦ ሊጂያን ተናግረዋል። ቻይናውያኑ ኮሮና ቫይረስ የተነሳው ቻይና ውስጥ ሳይሆን ሌላ ሀገር እንደሆነ የሚናገሩ ሲሆን በኮቪድ-19 ምክንያት የተፈጠረ ገጽታቸውን ለማስቀየር እየጣሩ መሆናቸው ይታወቃል። አድማጮች፣ ለሰዓቱ ያዝኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ መኝሽ የቆየን ለዜናዎቹ እናመሰግናለን። ጋቢና ቤ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ወደ ቀዳሚው ርዕስ እንሻገር! የአዲስ አበባ ከተማ መስተዳደር ሰሞኑን 25 ሺህ ለሚሆኑ ስራ አጥ ወጣቶችና ሴቶችን በተለያዩ የስራ መስኮች ለሁለት ሳምንታት አሰልጥኖ የስራ እድል መፍጠሩን አስታውቋል። ወጣት ገመዳ ዳባና ሌሎች ወጣቶችም ከዚህ እድል ተጠቃሚ መሆናቸውን ለአሜሪካ ድምጽ ገልጸዋል። ወጣቶቹ ከከፍተኛ ትምህርት ተቋማት ተመርቀው ስራ ሳያገኙ ለአመታት መቆየታቸውን ገልጸው ዘንድሮ በከተማ መስተዳደሩ የስራ እድል ፈጠራ ተጠቃሚ መሆናቸውንም አስታውቋል። ፀሐይ ዳምጠው ዝርዝር አላት። ወጣት ገመዳ ዳባ የአዲስ አበባ ከተማ ነዋሪ ሲሆን በ2010 ዓ.ም ነው በመጀመሪያ ድግሪ እንደተመረቀ የምናገረው። ይሁን እንጂ ስራ ለመቀጠርም ሆነ ተደራጅቶ ለመስራት እድል እንዳልቀናው ጠቅሶ ያለፈበትን ሁኔታ እንዲህ ገልጿል። ልቀምኔ እስካሁን ስራ የለኝም። የመደራጀት እድል አላገኘውም። አሁን ነው እድሉን አግኝ የተደራጀሁት። የተሰማራውበት መስክ መንገድ ጥገና ነው። የተማርኩት ደግሞ የመምህርነት ሙያ ነበር። ነገር ግን የከተማ አስተዳደሩ ስልጠና ሰጥቶኛል። እንደኔ ሀሳብ ማንኛውም ሰው ተስፋ መቁረጥ የለበትም። እኔ በጣም ነበረ ስራ ለመፈለግ የተንከራተትኩት፣ ግን በቀኑ ዛሬ ስራ አግኝቻለሁ። ዋናው ስራው ከተገኘ በኋላ የሚገኘውን ገንዘብ በአግባቡ መጠቀም ነው። ዛሬ የተገኘውን ዛሬ መጨረስ የለበትም ብዬ አስባለሁ። ይጅሩ ቀባ እያሉ ወጣት ሀያ ጣሀ የስራ እድል ከተፈጠረላቸው ውስጥ አንዷ ናት። ወጣቷ የከተማ ጽዳትና ቆሻሻ ማስወገር ላይ ነው የተሰማራችው። ዲግሪ ተማሪ ነበርኩኝ። ከዚህ በፊት ስራ አልነበረኝም። ትምህርት የጨረስኩት በቅርቡ ነው እና ከዚህ በፊት የሰራት ምንም አይነት ስራ የለኝም የዳራ ቆሻሻ አወጋገር ላይ ዳራ ቆሻሻ እንዴት ማስወገድ እንዳለብን በምን አይነት ማስወገድ እንዳለብን የሚቃጠልና የማይቃጠል አይነት ቆሻሻ እንዳለ ከዛም በተጨማሪ ደግሞ ራሳችንን እንዴት መጠበቅ እንዳለብንም ስልጠና ወስደናል። ከኔ በፊት የነበሩ ተማሪዎች ወይም ተመርቀው ያሉ ተማሪዎች ከኔ በላይም የስራ እድኖራቸው ተመርቀው የተቀመጡ ተማሪዎች አሉ። ግን ያው ተመርቀ ያለው ብዬ ከመቀመጥ እየሰራው እንግዲህ አብዛኛው ወጣት ተመርቄ የተቀምጭ ያለው እኔ እንዲተምሬ ምናምን ቆሻሻ ዘራ ምናምን ብዙ አይነት የስራ መናቅ እንትኖች አሉ ማለት እኔ ችግር ስለደረሰብኝ ማለት ነው። ሲነግራቸው ያው ማስተላለፍ የሚፈልገው የሰው ልጅ ወደ ትልቅ ደረጃ ማደግ የሚችለው ትልቅ ላይ መሆን የሚችለው ከትንሽ ተነስቶ ሲሰራ ነው እና የስራ መናቅ ባህላቸውን ቢተዉ ወጣቶች፣ ማስተላለፍ የሚፈልገው መልክ እሱ ነው። ላለፉት ሁለት አመታት ስራ ፍለጋ የተንከራተተው ወጣት መዝገብ ዋቁማ አሁን በግንባታ ሙያ ወደ ስራ መግባቱን ይናገራል። ከናንዱ እኔ ስራ አጥ ነበርኩኝ። ተምሬ ተመርቄ ስራ አጥቼ ሁለት አመት ስራ ፍለጋ ላይ ነበርኩ፣ ግን አልተሳካልኝም ነበር። በአፕላይ ጂኦግራፊ ነበር የተማርኩት። አሁን በግንባታ ዘርፍ ላይ ነው የተሰማራውት የስራ ዕድል ፈጠራው ተጠቃሚ በመሆኔ ደስ ብሎኛል። የሰው እጅ እያዩ ልጆች ማሳደግ ከባድ ነው የምትለው የአምስት ልጆች እናት ወይዘሮ እመቤት ካሳሁን ለዘጠኝ ዓመታት በወንድሞቿ ድጋፍ እንደኖረች ገልጻ አሁን የከተማ አስተዳደሩ በፈጠረው የስራ እድል የከተማ ግብርና ስራ ላይ መሰማራቷን ተናግራለች። ስራ የለኝም። ያው አንዳንድ ወንድሞች ከውጭ በሚረዱኝ ሁኔታ ነው የምኖረው እንጂ መተዳደሪያም የለኝም። በከተማ ግብርና ስራ ላይ ክፍለ ከተማችን በመከታተል በወረዳው ላይ ባለው ከተማ ግብርና በንማነብ ስራ ላይ ተመልምለን በፍላጎታችን ስልጠናችን መወስደን እነሱም ጥሩ ክትትል አድርገውልናል እግዚአብሔር ስጣቸው ነገሩን በማፋጠን ቦታ በመስጠት ስልጠና በመስጠት እዚህ አድርሰውናል ለቀጣይ ሁኔታ ዘላቂ ያለው የስራ እድል ፈጠራ ሆኖልን ጥሩ ህይወት እንደምንኖር ባለሙሉ ተስፋ ነን መሬቱን ተረክበን እንገኛለን አሁን ለስራችን የሚያግዝ ግብአት እንደ ቀፎ ያለ እና ከስልጠና ውጭ ያው ቀፎዎችንም ሰጥተውናል ቦታም ሰጥተውናል የስርዓት ቁጥር መጨመር ያሳሰበው የአዲስ አበባ ከተማ አስተዳደር መፍትሄ ማበጀት ነበረበት ያሉት በምክትል ከንቲባ ማዕረግ የመዘጋጃ ቤት ዘርፍ ኃላፊ አቶ ጥራቱ በየነ ከተማ አስተዳደሩ የወሰደውን እርምጃ ገልጿል። የስርዓት እና የጎዳና ተዳዳሪ ቁጥርን በከፍተኛ መጠን እየጨመረ በመሆኑ ችግሩን በሚቀርፍ መልኩ ካልተሰራ ከተማዋን ለከፍተኛ ማህበራዊ ብሎም ፖለቲካዊ ቀውስ ይዳረጋል ስለሆነም ይህንን የተገነዘበው አዲሱ የለውጥ አመራር ከተማዋን ውብና አረንጓዴ በማድረግ ለ28162 የዜጎች የሥራ ዕድል የሚፈጥር እቅድ በመንደፍ አንድ ቢሊዮን ብር በላይ ለሥራው በመመደብ የሥራ ጥምልመላ የቦታ ዝግጅትና የሥልጠና ተግባራትን በአንድ ወር ውስጥ በማከናወን በዚህም መሠረት ባለፈው አንድ ወር ውስጥ 28162 ዜጎችን በመለየት የሥራ ዕድል እንዲፈጠር ተደርጓል። በከተማው 28 ሺህ ወጣቶችና ሴቶች የስራ እድል ተጠቃሚ ሲሆኑ በተሰማሩበት መስክ ውጤታማ እንዲሆኑ አንድ ቢሊዮን ብርና የመስሪያ ቦታ ከሁለት ሚሊዮን ካሬ ሜትር ቦታ ጋር ተዘጋጅቶ መሰጠቱን ኃላፊው ገልጿል። የአሜሪካ ድምፅ ያነጋገራቸው ወጣቶች ወጣቱ ስራ የመናቅ ልምዱን መቅረፍ አለበት ሲሉ መልእክት አስተላልፈዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም እንግዶቿን እናመሰግናለን። ጋቢና ቬ መደመጡን ይቀጥላል። የ30 ዓመቱ የጅማ ዩኒቨርሲቲ ሪፈራል ሆስፒታል ባዮሜዲካል ኢንጂነር ሀብታሙ አባ ፎጊ የ2020 የአፍሪካ ወጣቶች ሽልማት ወይም አፍሪካን ዩዝ አዋርድስ ተሸላሚ መሆኑን ይናገራል። ወጣቱ ለዚህ ሽልማት የበቃው የኮቪድ-19 ወረርሽኝን ለመከላከል ከሚውሉ ቴክኖሎጂዎች መካከል በጨረር ወይም አልትራቫዮሌት በመታገዝ የሚያስወግድ ቴክኖሎጂ በመስራቱ መሆኑን ተነግሯል። ወጣቱ በግሉ በመሰረ የተመሰረተው ሲምቦና አፍሪካ ሄልዝ ኬር ሪሰርች ኤንድ ዴቨሎፕመንት ተቋም ውስጥ ስራ አስኪያጅ ሲሆን ለሌሎች ወጣቶችም የስራ እድል መፍጠሩን ለጋቢና ቪ ይገልጻል። ናኮር መልካ በስልክ አነጋግሮታል። ዘገባው ሀብታሙ ስለ አፍሪካ ዩዝ አዋርድስ ወይም የአፍሪካ ወጣቶች ሽልማት ምንነት በማብራራት ይጀምራል። ስሜ ጂነኖስ ፍቃዱ ይባላል። ከዚህም በፊት በወለጋ ዩኒቨርሲቲ በጤና ሳይንስ ኢንስቲትዩት አስተማሪ ነበርኩ። አሁን የሚገኘው በቻይኒዝ ዩኒቨርሲቲ ኦፍ ሆንኮንግ የሶስተኛ ዲግሪ የፒኤችዲ በፋርማሲ ትምህርት ዘርፍ ተማሪ ነኝ እና አሁን እዚህ ከመጣ ወደ አምስት ወራትን አስቆጥሬያለሁ። በፌስቡክ ማህበራዊ ትስስር ድረገጽ ላይ ለአፍሪካ ወጣቶች የትምህርት እድል ሊያመቻች የሚችል ፕሮግራምን በተመለከተ ወይም መርሃ ግብርን በተመለከተ ከዩኒቨርሲቲው አመራሮች ጋር ውይይት እንዳደረግ ጽፋንና እስኪ እስቲ ስለ ሱ፣ አጫውተኝ መርሃ ግብሩ እንዴት ነው ተግባራዊ ሊሆንስ የሚችለው? እዚህ ከመጣው በኋላ እኔ ያየሁት ብዙ ነገሮችን አይቻሉ። በኢትዮጵያ እና በአፍሪካ የትምህርት ስርዓቱ በቲዎሪ ላይ ወይም በላብራቶሪ ያልታገዘ ነው እና እዚህ ያለው ደግሞ ኦልሞስት በፕራክቲካል እና በላብራቶሪ የታገዘ ነው፣ በተግባር የታገዘ በተግባር የታገዘ ነው እና በጣም ልዩነት አለን እና ከዛ ተነስቼ ነው ያየሁት አፍሪካም ተጠቃሚ መሆን አለባት። እስፔሻሊ ደግሞ አፍሪካ እምቅ የተፈጥሮ ሀብት አላት። እዚህ ደግሞ በጣም የተሟላ ላብራቶሪ አላቸው። ስለዚህ እንደመጣው የተማሪዎች ሪፕሬዘንታቲቭ ሆኜ የሚሰማኝ ይሄን ነገር መጠይቅ ነበረብኝ። ያ ደግሞ ሊንኬጅ ወይም ትስስር መፍጠር አፍሪካ ዩኒቨርሲቲ እና እነዚህ ያሉ የተደራጁ ዩኒቨርሲቲዎች ጋር ትስስር ከፈጠር በኋላ በተለያዩ ድጋፍ አፍሪካ ተጠቃሚ እንድትነ እያሰብኩ ነበረ። ከዚህም በፊት ጠይቅ ያለው ዛሬ ደግሞ ስብሰባውን በዛኛው ኤሪያ ነበረና ዛሬ የዩኒቨርሲቲው ቫይስ ቻንስለር ፕሮፌሰር ሮኪቷን እና እንግዶች የተጋበዙት ከአርሜኒያ፣ ከኢንዲያ እንዲሁም የተለያዩ ሀገሮች የተጋበዙ እና ብዙ ተማሪዎችም ነበሩ። ስንት የአፍሪካ ተማሪዎች ተሳትፈዋል በዊት ላይ ከአውሮፓም የተሳተፉ አሉ ከኤሽያም የተሳተፉ እስፔሻሊ ከቻይና የተሳተፉ ከወንግም የተሳተፉ አሉ። እንዲሁም የዩኒቨርሲቲው አመራሪና ወደ አስራ ሁለት ሰዎች ሆኔን ነው እንትን ያደርግ ነው ከአፍሪካ እኔነኝና ስለዚህ ግድ ኢትዮጵያ ወክዬ ሳይሆን አፍሪካ ወክዬ መጠየቅ አለብኝ። እና የተጋበዝኩም በስብሰባው ላይ አፍሪካን ወክዬ ነው የአፍሪካን ተማሪዎችን ወክዬ ነው። የጠየቅኩትም አፍሪካን ወክዬ አፍሪካ ኢትዮጵያም ቅን ናቹራል ሪሶርስ ወይም ደግሞ ተፈጥሮ ሀብት አላት ግን አልተጠቀምንበትም። ይሄ ደግሞ ባለን የኢኮኖሚ የባጀት እጥረት ስላለ እዚህ ደግሞ የተማሪ እስካሁን ፒኤችዲ ያለው ስራ እስከማጣ ላይ ደርሰዋል። እነሱ ለዚህ ሊንክ ትስስር ብንፈጠር አፍሪካም ተጠቃሚ ትሆናለች። እዚህ ያሉ ሰዎችም ለምርምራቸው በተፈጥሮ ላይ እስፔሻሊ በቴክኖሎጂ በእርሻ እንዲሁም በጤና ላይ ምርምር ካረጉት የአፍሪካን ተጠቃሚ ትሆናለች ብዬ ነው ጠየቅኩት። ምን አይነት መልስ ነው የሰጡት? የዩኒቨርሲቲ ፕሬዝዳንትም ከዚህም በፊት ጥያቄውን እንደሰማና ከተለያዩ ዩኒቨርሲቲ እስፔሻሊ ከዩናይትድ ኪንግዴ፣ ማሌዥያ፣ ሜክሲኮ ጋር ከዚህም በፊት እየተመካከሩ ነበርና እኛ የአሰምነው አፍሪካ ላይ ኢንቨስት ማድረግ ነው። ፓርቲኩላሪ ደግሞ ከዚህም በፊት በሳውዝ አፍሪካ እና ግብፅ ላይ ትስስር ፈጥረናል። አሁን ደግሞ ትኩረታችን ወደ ምስራቅ አፍሪካ በኢትዮጵያ ታንዛኒያ፣ ኬንያ፣ እዚያ አካባቢ ያሉት ሀገሮች ላይ ወጣቶች ላይ ዩኒቨርሲቲዎች ላይ ትስስር ካረግን በኋላ ትውልዱ ተጠቃሚ እንደሚሆን እኛም ተስማምተናል። በቀጣይ ደግሞ ከዩኒቨርሲቲውም አመራር ከተለያዩ ዩኒቨርሲቲዎች ጋር ተጨባጭ የሆነ ነገር እንሰራለን ብለን ፕሮሰሱ ተጀምሯል። ትስስሩ በምን አይነት መልኩ ነው የሚሆነው? በየትኛው መንገድ ነው ይህንን እቅድ ለማሳካት ያሰባችሁት? በምን ያህል ጊዜ ውስጥ ምን ያህል ተማሪዎችስ? የሚለውን የተነሳ ነገር ካለ የትኛው ጊዜ አቺቭ እናደርጋለን ዓላማችን የሚለው አልተወሰንም። አሁን ባለን የበሽታ ሁኔታና ከሰዎቹም ጋር ከዩኒቨርሲቲው አመራር ጋር ፊዚካሊ ተገናኝተን ውይይት ማድረግ ይከብዳል። በአሁኑ ጊዜ የኮቪድ ሁለተኛ እንደገና ስለተነሳ ማለት ነው። አሁን ሁሉም ስብሰባ ትምህርቱም ይሁን በኦንላይን ወይ ደግሞ በዙም ነው። ስለዚህ አሁን የታሰበው ዓላማችን ማሳካት በመልቲ ዳይሬክሽን ነው፣ በተለያየ ነው። ከዚህም የሚሄዱ የምርምር ግሩፕ ይኖሯል። ወደ አፍሪካ ይሄዳል፣ ከሙሉ ፋሲሊቲ፣ ከሙሉ ላብራቶሪ ድጋፍ ጋር ሄድና እዛ ተማሪዎቹ እያስተማሪ፣ እንዲሁም ከአፍሪካ እዚህ መጥቶ ተማሪዎች በልምድ ያገኛሉ። እንዲሁም ዩኒቨርሲቲውን በተለያየ ጊዜ ተጨባጭ ነገር በቴክኖሎጂ ላይ፣ በእርሻ እንዲሁም በጤና ላይ ለተለያየ ሪሰርች ይሰራል። ከዚህም በፊት ካለው ለየት ይላል። ተጨባጭ ነገር ነው። በውጭ ሀገር ሄደው ትምህርታቸውን መማር የሚፈልጉ ወይም ነጻ የትምህርት እድል ማግኘት የሚፈልጉ ተማሪዎች ወይም ወጣቶች ሊኖሩ ይችላሉ። እና እስቲ ከአንተ ልምድ እንነሳ። ብዙን ጊዜ ስኮላርሺፕ እየፈለግኩ ነበረ እኔ ቢያንስ ወደ ሰባ አንድ ጊዜ ስኮላርሺፕ ይሞክር ያለው ያው ሰባ ሁለተኛ ላይ ነው የተሳካ ልጅ ማለት ነው። ስለዚህ ወጣቱ ምን ማድረግ እንዳለበት፣ ወጣቱ ደግሞ ስኮላርሺፕ የት ያገኛሉ ብሎ ጎግል ላይ ሰርች በማድረግ አሁን ውጭ ሀገር ትምህርት ላይ ላሉት ደግሞ ሲነሮቹን መጠየቅ፣ እንዴት አፕላይ ማድረግ፣ ከውጭ ሀገር ያሉ ሰዎች ደግሞ ያው ትውልዳችን ማገዝ አለብን ብዬ አስባለሁ። በሆንግ ኮንግ የቻይና ዩኒቨርሲቲ የፋርማሲ ሶስተኛ ዲግሪ ወይም ዶክተሬት ተማሪ ጂኔኑስ ፈቃዱ በአድማጮችና በጋቢና ቪኦኤ ስም በጣም አመሰግናለሁ። እኔም አመሰግናለሁ። ናኮሩንና እንግዳውን እናመሰግናለን። አድማጮች በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን ያሰናዳንላችሁ የጋቢና ቪኦኤ መሰናዶ መደመጡን ይቀጥላል። ቀጣዩ እንግዳችን ደግሞ እዮብ ተስፋ ይባላል። የ17 አመት ታዳጊና የ11ኛ ክፍል ተማሪ ነው። በትምህርቱም የደረጃ ተማሪ ነው። ከሁለት አመት በፊት ማለትም ከአስራ አምስት አመቱ ጀምሮ መስራት የጀመራቸው ከሃያ ያላነሱ ማስተግበሪያዎች ወይም አፕሊኬሽኖች አሉት። ተማሪ እንደመሆኑ በዋናነት በትምህርት ዙሪያ ያተኮሩ ማስተግበሪያዎችን እየፈጠረ ያለ ሲሆን ሶስት መተግበሪያዎች በፕሌስቶር ውስጥ እንዳሉት ይናገራል። ወደፊትም የሶፍትዌር ኢንጂነር መሆን እፈልጋለሁ የሚለው ይህ የድሬዳዋ ወጣት ዘጋቢያችን አዲስ ቸኮል አግኝቶ አነጋግሮት ነበር። እንደሚከተለው ይሰማል። ስሜ ኢዮብ ተስፋዬ ይባላል። የሚማረው አስራ አንደኛ ክፍል ነው እና ያው የሞባይል አፕሊኬሽኖችን ነው በምሰራው። እኔ እስካሁን ድረስ ወደ ሀያ የሚጠጉ አፕሊኬሽኖችን ሰርቻለሁ። ኢዮብ ተስፋዬ የሰራቸው የተንቀሳቃሽ ስልክ ማስተግበሪያዎች በዋናነት በሶስት የሚከፈሉ ናቸው። አብዛኞቹ ማስተግበሪያዎች የሚካተቱበት የመጀመሪያው ምድብ ትምህርት ነክ ማስተግበሪያዎች ናቸው። በሁለተኛው ምድብ የመጫወቻ ወይም የጌም ማስተግበሪያዎች የሚገኙ ሲሆን፣ ሶስተኞቹ ደግሞ ልዩ ልዩ ግልጋሎቶችን የሚሰጡ የስራ ማስተግበሪያዎች ናቸው። ከፊሎቹን ትምህርት ነክ ማስተግበሪያዎች እዮብ ያበራራልናል። በቅርብ ከሰራቸው ስጀምርልን፣ በቅርብ የሰራው ተማሪ ፕላነር የሚባል አፕሊኬሽን ነው። ያም አፕሊኬሽን እንግዲህ ይጠቅሙ የክላስ ኬጅላቸውን ማለትም የክፍል ፕሮግራማቸውን በቀናት የተካፈለ ፎልደር አለ። ዚጋ እንደምታዩት እስከ ቅዳሜ ድረስ እዛ ውስጥ እንዲጨምሩና በቀላሉ አክሴስ ማድረግ እንዲችሉ ያደርጋል ማለት ነው ይህ አፕሊኬሽን። ሌላኛው ደግሞ የዚህ አፕሊኬሽን ጥቅም ኤግዛም ሪዛልታቸውም በቀላሉ እዚህ ጊዜ ያስቀመጡ አቬሬጃቸውን እና ቶታል ከመቶ ስንት እንዳመጡ ማወቅ ያስችላል ማለት ነው። ሌላው ደግሞ ኢትዮ ስቱደንትስ የሚባል አፕሊኬሽን ሰርች ነበረ። ይህም ወደ አንድ ሺህ ተጠቃሚ አፍርቶ ነበረ በጊዜው በኮሮና ትምህርት ዘጋ አካባቢ ነበር የሰራሁት። ይህም ደግሞ ተማሪዎች እንዳይዘናጉ ምናምን ነበር አድርግ የሰራውት። በውስጡ ያሉት ነገሮች እንትን እርስ በርስ መነጋገር ይችላሉ። ቻት ፕራይቬት ቻት ሳይሆን እርስ በርስ የሆነ ሰው ይጠይቃል የሆነ ነገር ከዛ በኋላ መመለሱ ያስችላቸዋል ማለት ነው። ከዛ ሌላው ደግሞ ከኛ ከአድሚን የሚለቀቁ የሶፍት ኮፒዎች ምናምን ሃንዳውቶች ምናምን ነገር እኛ እንለቃለን እነሱ ደግሞ የሚያገኙበት ጥቅም ነበረው ማለት ነው። አሁን ትምህርት ቤቶች ቢጠቀሙበት የበለጠ ተማሪዎቻቸውን ለመድረስ እንደዚያ አስቤ ነበር። ያው ያነጋገርኳቸው ትምህርት ቤቶች ግን የሉም ስ እነሱንም አስቤያለሁ። ሌላው ደግሞ ያው እዚ ጋ ፊዚክስ የሚባል አፕሊኬሽን አለኝ። እዚ ጋ የታዋቂ የፊዚክስ ሰዎችን ታሪክ እዚ ያስረዳል። እዚ ጋ ደግሞ ካልኩሌተር አለው። ካልኩሌተሩ ደግሞ አሁን ለምሳሌ ዴንስቲ ብንነካው፣ ዴንስቲ ማስኦቨር ቮሊም እንደሆነ እናውቃለን እና የተሰጠንን ማስ ስናስገባለት ከዛ ደግሞ ቮሊሙንም ደግሞ ስናስገባው ጊምናችን ስናስገባለት ካልኩሌት የሚለውንበትን ስንጫን ትክክለኛ መልሱን እዚህ ጋር ቁጭ ያደርግልናል ማለት ነው። በእንደዛ ያው ካልኩሌት የሚያደርገው ወደ ከአስራ ምናምን በላይ እንትኖች ኳንቲቲዎች አሉ ማለት ነው። እዚህ ጋር እነሱን ካልኩሌት ማድረግ ያስችላቸዋል። እንደገና ደግሞ ዲፊኒሽን እና ፎርሙላዎችም አሉ እነሱን ማግኘት ያስችላል። የጨዋታ ወይም ጌም ማስተግበሪያዎች ደግሞ ለሕፃናትና ለወጣቶች እንዲሆኑ ተደርገው የተዘጋጁ ናቸው። የሕፃናቱ በእንቆቅልሽ መልክ የተዘጋጀ ሲሆን የአዋቂዎቹ ደግሞ በተንቀሳቃሽ ስልክ ስክሪን ላይ በመነካካት የሚደረግ ጨዋታ ነው። እዚ ጌም ነው የሚባል ጌም አለ። ቀለል ያለ ጌም ነው። ብዙ ሰው ይጫወተው ነበረ። እንደሰራሁት ሰሞኑን የዛሬ ሁለት ዓመት ነው የሰራሁት እና ቦምቦች ስለሚባሉ እነሱን መሸሽ ነበረ። ከዚህ ባሻገር ለልዩ ልዩ ዓላማዎች የሚሉ ማስተግበሪያዎችም አሉት። ከነኝ መካከል በዓለም አቀፍ ደረጃ በመፈለጊያ መሳሪያነት የሚታወቁትን ክሮም ወይም ኦፔራ የመሳሰሉ ማስተግበሪያዎችን ሊተካ የሚችል ማስተግበሪያ አንዱ ነው። ብራውዘር ኖርማል ብራውዘር ነው። እንደ ኦፕራ ምናምን በደምብ ማድረግ ይችላል። ያው እኔ በጣም ፓወርፉ ባይሆንም ብቻ አሪፍ አድርጌ እንደ ሰራሁት አስባለሁ። በዛ ጊዜ ያው በቀረው ይሄን ሲሰራው አይን ወይዛሬው ሁለት ዓመት የሚሰራው አሁን ምን ምን ኖርማል በቃ ሰርች ምን ሰርች ምንም ያለ ዶሜን ምናምን ወደ ጉግል ወስዶ ጉግል ላይ ሰርች ያስደርገናል። ዶሜን ጽፈንበት ደግሞ የትክክለኛ ዌብሳይት ደሞ ሰርች ካረግን ወደዛ ዌብሳይት ይመራናል ማለት ነው። ቴክኖሎጂ ነክ መረጃዎች የሚጋሩበት ማስተግበሪያም ሰርተዋል። እና ደግሞ ኢትዮቴክ የሚባል አፕሊኬሽን አለኝ። ቪዲዮዎች ማለት ምን የሚለቃቸውን የቱቶሪያል ቪዲዮዎች እንዲሁም ደግሞ አንዳንድ ጠቃሚ ብዬ ያስተኳቸውን ቪዲዮዎች እዚህ ጋር ለቃለሁ። እዚሁ ከአፕሊኬሽኑ ሳያወጡ ማየት ቪዲዮን ማየት የሚችላሉ ማለት ነው። ሌላው ደግሞ እዚሁ የቴክ መረጃ የሚባል እንትናለው ሴክሽን አለው እና እዚህ ጋር ደግሞ በየጊዜ የሚወጡ ዜናዎችን እንዲሁም የቴክኖሎጂ መረጃዎችን ላይቭ ዳታ ሲከፍቱ ያሳያችኋለሁ ማለት ነው። እዚህ ጋር ግን ያለዳታና ኦፍላይን የሚሰራ አንድ አንድ ፊቸር አለው። ይሄ ምንድነው? መሰረታዊ መረጃዎች የሚለው መሰረታዊ ማንኛውም ሰው ሊያውቃቸው የሚገባ ስለ ስልክ እና ደግሞ ስለ ኮምፒዩተር አንዳንድ ነገሮችን ማወቅ ሊገባ የሚያስፈልጋቸው ነገሮች እዚህ ጋር ጽፈ ያለው። ተማሪ ዮም ከዚህ ባሻገር በክፍያ ለሌሎች አካላት የሰራቸው ማስተግበሪያዎችም እንዳሉት ይናገራል። አዎ፣ በክፍያ ለሰዎች የሰራሁት አፕሊኬሽኖች አሉ። ከነዛ ውስጥ ደግሞ የቤቲንግ ቲፕ የሚሰጡ ልጆች አሉ ለነሱ ሰራቸው የውርርድ ሂንት ምናምን የሚሰጡ ማለት ነው። ዛሬ እንደዚህ ያሱ እንደዚህ ያሱ የሚሉ ቲፕ የሚሰጡ ልጆች አሉ። እነሱ በቀላሉ በክፍያ የሚሰራ አፕሊኬሽኑ ለተጠቃሚዎችም ሲላቅ ብር ከፍል ነው ተጠቃሚዎች የሚያገኙት ማለት ያን አፕሊኬሽን ያለበለዛ አይሰራላቸውም፣ እና ያው በየጊዜው የሚሰጣቸውን ቲፕ የሚያገኙበት አፕሊኬሽን ሰርቻለሁ። ከዛ በተጨማሪ ደግሞ ቆየ ዛሬ ሁለት ዓመት አካባቢ ለሰው ለትምህርት ቤት ነገር የሰራሁት ነገር አለ። ለዚህ የሀገር ትምህርት ቤት ሳይሆን አዲስ አበባ ነበረ። አዲስ አበባ ሃይስኩል የሆነ ትምህርት ቤት አለ እና ያው መረጃዎችና ውጤታቸውን ምናምን የሚለቅበት አፕሊኬሽን ሰርቼ ነበረ። ከዛ በተጨማሪ ደግሞ አሁን እየተነጋገርኩት ያለው አፕሊኬሽን አለ። ያው ለትምህርት ቤት ነው እሱ። በቀጣይም ሌላ ሊያወጣው በሂደት ላይ ያለ ማስተግበሪያ መኖሩን ይናገራል። በቤተሰቦቹ ድጋፍ በመኖሪያ ቤታቸው ገመድ አልባ ኢንተርኔት አገልግሎት ማስገባቱንም ገልጾልናል። ወደፊት በዚህ ሙያ ገብቶበት የሶፍትዌር ባለሙያ መሆኑ እንደሚፈልግ የሚናገረው እዮብ ለአሁኑ ግን የላፕቶፕ ችግር እንዳለበት ነው የሚናገረው። አሁን እሱ እየሰራበት ያለው ላፕቶፕ አዳዲስ ማስተግበሪያዎችን ለመስራት አቅም የለውም ይላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አድማጮቻችን የዛሬ ጋቢና ቪ መሰናዷችንም እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖሯቸውን አስተያየቶች በፌስቡክ ገጻችን ቪ ማሪክ ላይ እንዲሁም በትዊተርም ሀሽታግ ጋቢና ቪን በመጠቀም አድርሱን። ሰለሞን አባተ በፕሮግራም አርትዖት፣ ኤልያስ አስማረ በቅንብር እንዲሁም እኔ ኤደን ገረመው ፕሮግራም በመምራት ስመኝሽ ቆየ። በዜናዎቹ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አምሽተናል። በነገው ምሽት እስከምንገናኝ ድረስ ሰናይ ምሽት ይሁንላችሁ። تناجروا